ድሬዳዋ ላይ ከትላንትና አመሻሽ ጀምሮ እስከ ዛሬ ቀትር በኋላ የዘለቀ ግጭት እንደነበረ ታውቋል። በግጭቱ ምክንያት የከፋ ጉዳት ባይኖርም ቀላል የአካል ጉዳትና የንብረት ውድመት መድረሱ ግን ተነግሯል። ድሬዳዋ ላይ የብሔርና የሃይማኖት ግጭት እንዲነሳ የሚፈልጉ የጥፋት ኃይሎች ያቀነባበሩት ነው ይላሉ የከተማይቱ አስተዳደርና የሃይማኖት አባቶች። ትላንትና ምሽት ላይ ቤተ ክርስቲያን ላይ ጥቃት ተፈጽሟል ተብሎ መነገሩ አለመረጋጋቱንና ሁከቱን ያባባሰው። ይሁን እንጂ ቤተ ክርስቲያኒቱ ግን የደረሰባት አንዳችን ጉዳት እንደሌለ የሃይማኖት አባቶች ተናግረዋል። አዲስ ቸኮል ዝርዝሩን ይዟል። ትናንት አመሻሽ አስራ ሁለት ሰዓት ላይ የእግዚአብሔር አብ ቤተ ክርስቲያን ታቦትን አስገብተው በሚመለሱ ምዕመናን ላይ ማንነታቸው ያልታወቁ ግለሰቦች ድንጋይ ወረራ በመጀመራቸው ግጭት እንደተነሳ የድሬዷ የሃይማኖት ተቋማት ጉባኤ ሊቀመንበር ሊቀ ብርሃናት ቀለም ወርቅ ቢምረው ተናግረዋል። ሰሞኑን ለሶስት ቀናት ከጥር አስር ጀምሮ እስከ ሶስት ድረስ በድሬዳዋ ከተማ ለተከታታይ ሶስት ቀናት በዓላትና አክብረናን። በዓላቱም ሲከበሩ በደመቀ ሁኔታ ነዋሪው ክርስቲያኑ ሙስሊምም ሌላም ሌላም ሳይባል በጋራ በዓሉን አድምቀን አክብረናን። ነገር ግን የሰላም ጠላት የተናወጻቸው አንዳንድ ሰዎች አይጠፉምና በሶስት የመጨረሻ እግዚአብሔር አብጽላት ወደ ቤቱ ስናስገባ አፈቴሳ ቀበሌው ፊት ለፊት አካባቢ ላይ ስንደርስ፣ ያው ሁሉም አይኑ አለያይ ይችላል። ያዩት ሰዎች እንዳስረዱን እንደነገሩን ገና ስንሄድ ታቦቱ ካለፈ በኋላ ድንጋይ ከፎቅ ላይ የተወረወረ አየነው። ግን በዛን ጊዜ ለምን ብንል ጸብ ቢነሳ በብዙ ሺህ የሚቆጠር ህዝብ ባለበት ታቦት ሜዳ ላይ ባለበት ችግር አንፈታም ብለን ዝም ብለን አልፈን ሄድን። ያልበቃ ብሎ ደግሞ ታቦት አስገብተን ሰረገላ ይዘን ስንመለስ ወደ ቦታው ለማስገባት ከፎቅ ላይ ድንጋይ የተወረወረብን ተመታን። በዚህን ጊዜ ያው ወጣቱ መጀመሪያ ታግሶ ወደው ነበረ። የአሁኑም ግን መታገስ አቅቶት ድንጋይ ወደ ወረወሩት አካባቢ በመሄድ የወረወሩት ጋራ ግብግብ ገጥሟል። የአስተዳደሩ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እስቅያስ ታፈሰም ይህንኑ ሀሳብ ይጋራሉ። እንግዲህ የጠቡ መንስኤ አሁን ከፖሊስም መነሻው ምንድን ነው ብለን ባጠራ ነው መሰረት ቀደም ሲል ታቦቱ ሲሄድ ከፊት ሰረገላ አስቀድሞ ክርስቲያኑ እሱን ታቦቱን አጅቦ ሰረገላው እንዲሄድ እያደረገ በዓሉን ሲያደምቁት የነበረውን ሥነ ሥርዓት ተከትሎ ከገባ በኋላ ያ ሰረገላ ወደ ሌላ ቦታ መመለስ ስለነበረበት በሚመለስበት ወቅት ሰዎች የድንጋይ ውርወራ እና የዚህ የሚመልሱትን ኃይሎች የመተናኮስ ድንጋይ የመወርወር መንስኤ የሆነበት ሁኔታ ነው ፖሊስ ያጠራው። በድሬዳዋ የዘንድሮ የጥምቀት በዓል ከከተራ በዓል ጀምሮ ለሶስት ቀናት አስቀድሞ ከነበሩት አመታት በተሻለ ድምቀት መከበሩን ብዙ ምዕመናን የሚናገሩት ነው። ሆኖም በአራተኛው ቀን ማለትም ትላንትና ጥር አስራ ሶስት ቀን የእግዚአብሔር አብ ታቦት በተለምዶ ሽኔሌ መቃብር ወደሚባሉ አካባቢ ወደሚገኘው ቤተ ክርስቲያን ገብቶ ሲመለስ ግን ግጭት ተከስቷል። በወቅቱ በአካባቢ የተወሰኑ ሰዎች የቆሰሉ ሲሆን የንብረቱ ድመትም እንደተከሰተ አቶ ስቃያስ ገልጸዋል። ምሽቱን እስከ እኩለ ሌሊት ድረስ የተኩስ ድምፅ ሲሰማ የነበረ ሲሆን በማግስቱ ዛሬ ጠዋትም ከሳቢያን አዲስ ከተማና ሌሎች አካባቢዎች ቤተ ክርስቲያን ጥቃት ተፈጽሞባታል የሚል ወሬ የሰሙ በርካታ ምእመናን ወደ አሸዋ አካባቢ ሄደዋል። ምንም እንኳ በቤተ ክርስቲያን ላይ ጥቃት እንዳልተፈጸመ ሊቀ ብርሃናት ቀለም ወርቅም ሆነ አቶ እስቃያስ ቢናገሩም፣ ይህ አሉባልታ ግን ብዙዎችን ወደ ቁጣይ ከተተ ነበር። ፖሊስ የተሰበሰቡት ለመበተን በተደጋጋሚ አስለቃሽ ጭስ የተጠቀመ ቢሆንም የተጠበቀውን ያህል ግን ስኬታም አልነበርም። ወደ አሸዋ የሚወስዱ መንገዶች ነንበሩ ላይና ታይዋን አካባቢ ለትራፊክ ተዘግተው የነበረ ሲሆን በመጋላ ጨብጦ አካባቢ በነበረው ግጭት የትራፊክ እንቅስቃሴ ተስተጓጉሎ እንደነበር ነዋሪዎች ለቪኦኤ ተናግረዋል። ግጭቱ የሃይማኖት ወይም የብሔር መልክ እንዲይዝ የሚፈልጉ የጥፋት ኃይሎች ያቀነባበሩት እንጂ ሕብረተሰቡ በሃይማኖት ወይም በብሔር ተቧድኖ የፈጠረው አይደለም ይላሉ የኮሚኒኬሽን ቢሮ ኃላፊው አቶ እስቀያስ። ሊቀ ብርሃናት ቀለም ወርቅ ቢምረውም አብዛኛው ሙስሊም ለበዓሉ ስኬት አብረው ሲደክሙ እንደነበር ነው የሚገልጹት። ስንሄድ ስንወርድ ሙስሊሞቹ ሴቶች ሳይቀሩ አንጸባራቂ ለብስ ለብሰው ስራ ሲያስከብሩ ነው የሄዱት። እንግዲህ ሁሉም አይደለም ያልኩበት በዚህ ምክንያት ነው። እንደገና ወጣቱ ከወጣቱ ልጆቻችን ጋር ጋራ ሰላሙን እያስከበረ ሄደው ጸጥታ ከጸጥታ ፖሊሶች ጋር እልል እያሉ አብረውን ነው ሄዱት። ሙስሊሞች ወንድሞቻችን እና እህቶቻችን እዛ ታቦቱ ሲገባ መድረክ ላይ የመጨረሻ የመሸኛ ንግግር ሲደረግ በደንብ አድርገው የመድረኩ ባለቤት ሙስሊሞች ወገኖቻችን እንዴት እንዳከበሩን፣ እንዴት በዓላችን አብረው እንዳከበሩ፣ እንዴት እንደተራዱን ውሃ ሰጡን እንደመጡ ሁሉ በደንብ አድርገን ምስጋና ችረን የሰላም አምላክ ሁላችን በፍቅር ያዝናን ተብሎ በምርቃት ነበር እየጨረስ ነው። ያ ተዘግቶ እንደቆየን ወዲያው ነገሩ የተጀመረው በድሬዳዋ የተጀመረው ለውጥ ለመቀልበስ በማሰብ ግጭቱን አቀነባብረዋል ተብሎ የተጠረጠሩ ግለሰቦች በፖሊስ ቁጥጥር ስር እየዋሉ መሆኑን አቶ ስቅያስ ነገሩን ሲሆን፣ ሊቀ ብርሃናት ቀለመወርቅም ከፖሊስ ሰማ ያሉትን መረጃ ይህንኑ የሚያረጋግጥ ነው። ከጀማሪው በኋላ ብዙ አጃቢ ያላቸው አልፎ ተርፎ ትልልቅ ሰዎች ሁሉ አሉ ቅድም እንዳልኩት የሚረዷቸው ነው። እኔ ባይን ያየሁት ነው። እዛ ቁመን እያለን በባጃጅ የወደ ታች ይዞ ሊሄድ ነው ሊያካፍል እንደሆነ አላውቅም። ዘጠና ሺህ ብር አሉን ስንጠይቃቸው ማን እንደ ቆጠሩ አላውቅም። ዘጠና ሺህ ብር ነው የተያዙ አሁን ለሰው ሊያድል ለክፉ አድራጊዎች ብለው ይዘውት እስከ ብሩ እስከ ሰውዬው ይዘውት ገቡ ወደ ጣቢያ። መልሶ አሁንም ደግሞ ሌላ ሰው ደግሞ እንደገና ደግሞ እኔ ሊያስደርግ ነበረ ብለው ይዘውት ገቡ። አሁን አስሳ እያደረገ ነው የጸጥታ አስከባሪ። በድሬዳዋ ከቅድመ አያቶቻችን ጀምሮ በህብር እና በሰላም ኖረናል፣ ይህ እሴት እንዲሸረሸር አንፈልግም የሚሉት የድሬዳዋ አስተዳደር እስልምና ጉዳዮች ምክር ቤት ኃላፊ ሼክ ኢብራሂም ኢማም አህመድ በበኩላቸው የፖለቲካ ጥቅማቸው የተነካባቸው ኃይሎች ናቸው ችግር እየፈጠሩ ያሉት ብለዋል። የከተማ ወጣቶችን ባሉ ባልታ ላለመነዳት መጠንቀቅ አለበት ያሉት ሼክ ኢብራሂም በድሬዳዋ የሚገኙ የሃይማኖት አባቶች፣ ሼኮች ና ኡለማዎች ጸሎት ያደርጋሉ ብለዋል። በተያያዘም የሲቲዞን ወጣቶች ወይም በርበርታ ሊቀመንበር ወጣት ጣሄር ወሎም የክርስትና ምን ተከታዮች ላይ ለተፈጸመው ጥቃት የተሰማውን ሐዘን ገልጾ የድርጊቱ ፈጻሚዎች ተጣርተው ለሕግ እንዲቀርቡ ጥሪ አቅርቧል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ከድሬዳዋ።